Economiu, u al ኢትዮጵያ ለ120 ዓመታት የዘለቀ የቴሌኮም አገልግሎት በዋናነትም በመደበኛ ስልክ ስትሰጥ ቆይታለች። በሞባይል የድምፅና የጽሑፍ እንዲሁም ቀጥሎ የኢንተርኔት ይህንንም ተከትሎ በጣም በቅርቡ በሞባይል ብር የማስተላለፍ አገልግሎት መስጠት ጀምራለች። ይህ ሁሉ ቢኖራትም ገበያው ሙሉ በሙሉ በመንግስት ቁጥጥር ስር የገባ መሆኑ ግን ጥያቄ ሲያስነሳ ሰንብቷል። የኢኮኖሚ ተንታኝ ባለሙያዎች ይህ በመንግስት መዳፍ ስር ብቻ የገባ የቴሌኮም አገልግሎት የውድድር ትሩፋ ቶችን የሚያዳክም የአገልግሎት ጥራትና ተደራሽነትን እንዲሁም የዋጋ ተመጣጣኝነትን የሚያበረታታ ባለመሆኑ የዘርፉ አስተዳደር ማሻሻያ እንዲኖር ሲወተውቱ ከርመዋል። ከቅርብ ጊዜ ወዲህ ይኸው የመንግስት ኩባንያ ከፍተኛ የፍቃድ ክፍያ ዋጋና አስተማማኝ የመዋዕለ ንዋይ ፍሰት እንደሚያመጣ ታምኖበት የውጭ ኩባንያዎች ወደ ገበያው ተቀላቅለው እንዲሰሩ ከመንግስት ፍቃድ ተሰጥቷል። መንግስት ያወጣውን ዓለም አቀፍ ጨረታ ዓለም አቀፍ ትብብር ለኢትዮጵያ የተባለው ሳፋሪኮም፣ ቮዳኮም፣ ቮዳፎን፣ ሹሚቶን ኮርፖሬሽንና ሲዲሲ ግሩፕ የተባሉትን ግዙፍ ኩባንያዎች ያቀፈው ጥምረት ማሸነፉ ተገልጿል። ይሄው ጥምረት ከፍተኛ የተባለውን 850 ሚሊዮን ዶላር አቅርቦ ነው ጨረታውን ያሸነፈው። ይህ የመንግስት ውሳኔ የሀገር በቀል የኢኮኖሚ ማሻሻያው ተግባር መሆኑም ይታወቃል። ጥምረቱ ጨረታውን ማሸነፉ በተነገረ ማግስት ግን ኢትዮጵያ ከአሜሪካ በኩል የባለስልጣናት የጉዞ ክልከላና የኢኮኖሚ ማዕቀብ ተጥሎባታል። ጨረታውን ካሸነፉት ኩባንያዎች መካከል አንዱ የሆነው የእንግ ሊዙ ቮዳፎን ይህ የኢትዮጵያ መንግስት ላይ የተጣለው ማዕቀብ ስራውን ሊያስተጓጉልበት እንደሚችል ስጋት እንዳደረበት ብሉምበርግ ዘግቧል። ጥምረቱ ይህንን ስራ ለማሳለጥ ከአሜሪካ ዓለም አቀፍ የልማት ገንዘብ ትብብር 500 ሚሊዮን ዶላር በብድር ለመውሰድ ስምምነት አድርገው እንደነበርም ዘገባው አመልክቷል። የስጋቱ ምንጭም ይህንን ገንዘብ ኢትዮጵያ ላይ የተጣለው ማዕቀብ እንዳያስቀረው የሚል ነው። የገንዘብ ሚኒስቴር እንደሚለው ደግሞ ጭረታ አሸናፊው ጥምረት ስራዎቹን እንዲጀምር መንግስት የተቻለውን እያደረገ መሆኑን የሚኒስትሩ አማካሪ ዶክተር ብሩክታዬ ለዲደብልዩ ነግረዋል። በእነሱ በኩል እንግዲህ እንደገለጹት ፈርስት ኮንተር ሁለት ሺ ሀያ ሁለት ላይ ስራ እንጀምራለን የሚል ነገር መንግስት ያደረጉት፣ ለዛ በመንግስት በኩል የሚዘጋጅላቸው ነገሮች አሉ። አንደኛው ኢትዮጵያ ውስጥ ስራ እንዲሰሩ በኢንቨስትመንት ኮሚሽን በኩል መስጠት ያለበት ፈቃድ አለ፣ እሱም መስጠት። ሁለተኛ ደግሞ ይህንን ሰርቪሳቸውን እንዲሰጡ አሎኬት የተደረገላቸው ሬዲዮ ሞገድ አለ፣ ሬዲዮ ፍሪኮንሲ አለ። ያንን ሬዲዮ ፍሪኮንሲ በኢትዮጵያ ኮሚኒኬሽንስ ኦቶሪቲ በኩል አሳይን አድርጎ መስጠት ሌሎችም እንደዚሁ እንግዲህ ለኢንፍራስትራክቸር ዲቨሎፕመንት የሚያስፈልጋቸውን ግብአቶች ወደ ኢትዮጵያ ይዘው ይመጣሉ። እነዛንም ፋሲሊቴት አድርጎ በፍጥነት አገልጋ ውስጥ ገብተው ዲፕሎ እያደረጉ ስራቸውን ሚሰሩ የማድረግ ሁኔታ ነው የሚሆነው። ያንን እያንዳንዱ በተለይ በኢንቨስትመንት ኮሚሽን በኩል በኢትዮጵያ ኮሚኒኬሽንስ ኦቶሪቲ በኩል፣ በገንዘብ ሚኒስቴር፣ በክስተንስ ኮሚሽን የተቀናጀ ስራ ሰጥቶ ቶሎ ስራው እንዲጀመር ቲም አለ። ይህንን እየሰራ ያለ በመንግስት በኩል ይሄ ነው የሚጠበቀው። በእነሱ በኩል ከፍተኛ የሆነ ኢንቨስትመንት እና በተጨባጭ ኦን ደ ግራውንድ መሰራት ያለባቸው ነገር አለ። ለዛም ተዘጋጅተዋል። እንደነገሩም ከሆነ በርካታ ሰራተኞች ሪክሩት እያደረጉ ነው። ኢትዮጵያውያን ስራ የስራ እድል ለመስጠት ለመቅጠርእና በዚህ ስራ ላይ እንዲሰማሩ ለማድረግ ሌሎችም የሚያስፈልጉ ቴክኖሎጂካል አጀስትመንቶችን አድርገው ሰርቪሱን በፎርጅ ለመጀመር ለ ነው ያሉት አስራ አምስት አመታት ከኢትዮጵያ መንግስት ፈቃድ የተሰጠው ይህ የቴሌኮም አገልግሎት ሰጪ ጥምረት ትናንት መግለጫ ሰጥቷል፣ ስራውንም በቅርቡ እንደሚጀምር ይህን መሰል የመንግስት የልማት ድርጅት በብቸኝነት መያዙ የፖሊሲ ማሻሻያ ያስፈልገዋል ሲሉ ከነበሩት የምጣኔ ሀብት ተንታኞች አንዱ የሆኑት አቶ ሸዋ ፈራው ሽታውን ናቸው። የሊበራሊዝም ሀሳብ ግቡን እንዲመታ የሚደረገው ጥረት መንደርደሪያ ላይ የመሆናችን ማሳያ አድርገውም ውሳኔውን ይመለከቱታል። የአሜሪካ ማዕቀብ የፈጠረው ስጋትና ቀጣይ ጫናን በተመለከተም ሀሳባቸውን ሰንዝረዋል። ለምሳሌ እነ ጨረታውን ያሸንፉ ኩባንያዎች ከኢትዮጵያ መንግስት ጋር ውል ይገባሉ። አይደለም ሶ ውል ከገባ ማለት በአለም አቀፍ ህግ የኢትዮጵያ መንግስት ይገዛል። አሁን ምናልባት ውል ካልተፈረመ ውሉ እንዲዘገይ ማድረግና የኢትዮጵያ መንግስት ጉዳዩን እንዲያቅኝ ነው የተወሰነ ጊዜ መውሰድ ያለበት ይመስለኛል። ውሉ ተፈረመ ከሆነ ግን በዓለም አቀፍ ሕግ ነው ኢትዮጵያ የምትገዛው። ይሄ ለኢትዮጵያ ዲስአድቫንቴጅ ነው። በተረፈ ግን ውሉ ቢኖር ደግሞ ከሀገር ሉዓላዊነት ጋር የተያዙ ጉዳዮች ኢትዮጵያ የራሷን ጥቅም በሚያስከብር መልኩ የሕዝቧን ጥቅም መከላከል ስላለባት ሚዛናዊ እና አስፈላጊ ውሳኔ የምትወስን ይችላለች። ግን ካምፓኒዎቹ ራሳቸው በሀገራት መካከል መልቲላትራል ግንኙነት አለ እና ይህን መልቲላትራል የሆነ ግንኙነት ለማስማማት ጥረት እንደሚያደርጉ እገምታለሁ። እንደውም ታስታውስ እንደሆነ ቀደም ሲል የአሜሪካና አውሮፓ ኩባንያዎች ከፍተኛ ቅሬታ በኢትዮጵያ መንግስት ላይ ያቀርቡ የነበረው በኢትዮጵያ የመሰረተ ልማት ግንባታ ጨረታዎች፣ ሌሎች የአገልግሎት ዘርፍ ጨረታዎችን የቻይና ኩባንያዎች ናቸው የተቆጣጠሩት የሚያደል ማግኘት አልቻልንም ብለው በዲፕሎማሲያዊ መንገድ ህይወቶቱና ቅሬታ ሲያቀርቡ እንደነበር ነው የማስታውሰው። የዚሁ የጥምረቱ አካል የሆነው የቮዳፎን ግሩፕ የስራ ኃላፊ ትናንት በሰጡት መግለጫ ላይ ወደ ስራ ሲገቡ በኢትዮጵያ የመጣኔ ሀብት ልማት ላይ አዎንታዊ ሚና እንደሚፈጠር ተናግረዋል። በሚቀጥሉት አስር ዓመታት ከ15 ሚሊዮን ያላነሰ አዳዲስ የስራ እድል በዚህ የቴሌኮም ዘርፍ ላይ ይፈጠራል ያሉት የገንዘብ ሚኒስትር አማካሪው ዶክተር ብሮክታዬ የአገልግሎት ደረጃው በዚያው መጠን የሚታይ መሆኑንም ለዲደብሊው ገልጸዋል። ሲጀምሩ በፎር ጂ ነው ስራው የሚጀምሩት፣ ከዛ ወደ ፋይቭ ጂ አፕግሬድ ያደርጉታል። ኢንቨስትመንት ኮሚትመንታቸው በቱ ጂ በትሪ ጂ አይደለም ስራ ነው የሚጀምሩት፣ በፎር ጂ ነው ስራ ነው የሚጀምሩት። ስለዚህ እንግዲህ በተለይ በአርባን ኤሪያስ አካባቢ ፎር ጂ ሰጥተው ወዲያውኑ ወደ ፋይ ጂ እንደሚያሳድጉ ሰርቪሳቸውን፣ ሌሎች አካባቢዎች ደግሞ በሁለት ሺ ሀያ ሶስት ራሱን የቻለ ሎ ኦርቢታል ሳተላይት አምጥቀው ጠቅላላ የኢትዮጵያን ግዛት በፎርጅ ካቨር እንደሚያደርጉ ነው ኮሚትመንት ውስጥ የገቡት። አቶ ሸዋፈራው ሽታውን እንደሚሉት አጠቃላይ የአፍሪካም ሆነ የኢትዮጵያ ምጣኔ ሀብት ያለ ብድርና እርዳታ ብቻውን መቆም የሚችልበት ጊዜው ገና ነው። ስለሆነም ከአሜሪካ ጋር ተቀራርቦ መስራቱ እንደሚበጅ ነው የሚጠቁሙት። ኢንተርናሽናል ማርኬቱ በአሜሪካ የተያዘ ነው። ቻይና ራሱ ብዙ ትግል ታደርጋለች። ያለምን ገበያ ታንስሬት አድርጋ ለመቆጣጠሩ መቀድሞ በያዘ ነው። ስለዚህ ይህን ሁሉ ማለት ያስፈልጋል። የአፍሪካ ልማት ባንክ ለምሳሌ ሰማንያ ከመቶ ድርሻ የማን ነው? የአሜሪካ የፈረንሳይ እንግሊዝ ነው። ከአስራ አምስት ከሀያ ፐርሰንት የሚሆነው ሼር የማን ነው ብለህ ብትለኝ፣ የግብጽ ደቡብ አፍሪካና አንዳንድ ጀነራል አፍሪካ ሀገራት ናቸው። የአፍሪካ ልማት ባንክ ተብሎ የተቆጣጠረው ማን ነው? አሜሪካና አውሮፓ ናቸው። እና የአፍሪካም ሆነ ኢትዮጵያ ኢኮኖሚ ያለ ብድርና እርዳታ መንቀሳቀስ የሚችል አይደለም። ጊዜው ገና ነው። ስለዚህ እየተነጋገርን ነው። አንዳንድ ጊዜ የኢኮኖሚ ጥንቸኞች የሚያሰረፉብህን ጫና እየተቋቋም ግን ህዝብህን ደግሞ ለስራ እያነሳሳ በኢኮኖሚ ለመሻሻል ጥረት ማድረግ ነው። ኢኮኖሚ የተሻሻለ ሲመጣ የዲሞክራቲዜሽን ፕሮሰሱ እየተሻሻለ ይሄዳል። ስራ እድል የሚያገኙ ወጣት በብጥብጥ ለአመፅ አይነሳሳም። ምክንያቱም ስራ ላይ እንጌጅ የሆነ ትውልድ ወይም ወጣት ሲሆን ማለት ነው። በሳፋሪኮም የሚመራው አምስት የተለያዩ ኩባንያዎችን ያቀፈው ዓለም አቀፍ ትብብር ለኢትዮጵያ የተባለው የቴሌኮም አገልግሎት ሰጪ ጥምረት ሰራተኞችን መቅጠር መጀመሩን ለመንግስት አስታውቋል። መቼ በትክክል ይህንን አገልግሎታቸውን ለህዝብ ማቅረብ ይችላሉ የሚለውንም አቶ ብሩክ ታየን ጠይቀናቸው ነበርም ላይሰንሲንግ ሪኳርመንቱ ላይ አለ ስፔሲፊካሊ የተቀመጠ በምን ያህል ጊዜ ውስጥ መጀመር እንዳለባቸው እና በአንድ አመት ውስጥ ሀያ አምስት ፐርሰንት የኢትዮጵያን ግዛ ሰርቪስ መስጠት መቻል መጀመር አለባቸው እያለ እንደዚሁ ሊኬል ነገሮች የተቀመጡ አሉ። ግን ከዛም በፈጠነ መንገድ ነው ወደ ሰርቪስ ዴሊቨሪ ውስጥ ይገባሉ ተብሎ የሚታሰበው ወደ ስምንት መቶ ሀምሳ ሚሊዮን ዶላር አካባቢ ነው እንግዲህ አይደለም ከፍለው የገቡት ስምንት መቶ ሀምሳ ሚሊዮን ዶላር ከፍለው ኤቭሪዴ ባልሰራ ቁጥር ኦፖርቹኒቲ ነው ሉዝ እያደረግ የምትሄደው። ስለዚህ መንግስት ቢያስገድዳቸውም ባያስገድዳቸውም በፍጥነት ወደ ስራ ገብተው ሰርቪስ መስጠት እንደሚጀምሩ ምንም የሚያጠያይቅ ይፈግራ። ኢትዮ ቴሌኮም እንደ የመንግስት የልማት ድርጅትነቱ ከፍተኛ ግብር ከሚያስገቡ አትራፊ ኩባንያዎች መካከል አንዱ መሆኑ ይጠቀሳል። ነገር ግን ከኢትዮጵያ አየር መንገድና ንግድ ባንክ ጋር ለንጽጽር መቅረብ የማይችል መሆኑን አቶ ብሩክ ታዬ የገንዘብ ሚኒስቴር አማካሪው ነግረውናል። በአፍሪካ ካሉ አምሳያ አገልግሎት ሰጪ የቴሌኮም ኩባንያዎች ጋር ሲወዳደር ደግሞ ዝቅተኛ ደረጃ ላይ የሚገኝ መሆኑን የፖለቲካ ኢኮኖሚ ተንታኙ አቶ ሸዋፍራው ሽታሁን ተናግረዋል። አድማጮች፣ የዛሬው የኢኮኖሚው ዓለም መሰናዷችንም የተከታተላችሁትን ይመስል ነበር። ሰለሞን ሙጨ ነኝ። ጤና ይስጥልኝ።